ሌላው የዚህ ዝግጅት አካል አዲሱ የሰዓት ደረሰ የሰዓት ደረሰ። በክብ ጠረጴዛ ልንነጋገር። ያ ክብ የሚለው ነገር እስካሁን አልተመመንበትም። ጠረጴዛ እኮ ግን ልሄድ። አንቺ እንግዳ ነሽ አትናገሪ፣ ገና አላስተዋወቅንሽም። አዲሱ ክብ መሆኑን ይመርጣል። ለማንኛውም ክብ ክብም ባይሆን ያው የተለመደ ነው። አዲሱ ሰሞንኛውን አነጋጋሪ፣ አሳዛኝም አስደንጋጭም ገጽታ የተላበሰ ዜና በተለይም ሳውዲ አረቢያ በኢትዮጵያ ላይ የደረሰውን እንግልት እና ከፍተኛ ጉዳት በተመለከተ ዘገባዎችን ስናደርግ የታዘብናቸው ጉዳዮች ናቸው። የዛሬ የጠረጴዛ ዙሪያ ውይይታችን መነሻ ወደ ሳውዲ አረቢያ ይወስደናል። እዛ በብዙ ኢትዮጵያውያን ላይ የደረሰውን ችግርና መከራ የሚመለከት ከት ይመስለኛል። ትክክል። አንዳንድ ምናልባትም በሌሎች አጋጣሚዎችም የሚታዩ ነገር ግን በዘገባዎች ወቅት ጎልተው ያየ ናቸው። እነኚህን ነጥቦች በዚህም አቅጣጫ ማየት ይቻላል ወይ ልንል፣ አንዳንዱ ደግሞ አዲሱ መልስ ሊኖረን ብቻም አይደል እንዳየ ነውም ይሄን ታዝበናል በሚል ጭምር ለማንሳት ነው። ልክ ነው። ልክ ነው ደመኛችን አለች አጠገባችን። ታስተዋውቅ ቅድም አትናገሪ ብያት ዝም ብላለች። ተናገሪ አሁን። ስለ ጋበዛችሁኝ አመሰግናለሁ። ታ እናመሰግናለን። ቋሚ ደንበኝነት። እሺ ቀጥል። እሺ ጥያቄ ሰንዘር አሉ ላስቲ ጥያቄ ሰንዘር እንዳልኩት። አዲሱ ከጥያቄ መንፈስ የሚልቅ ምን ታዘብን? ምን አይነት ጉዳዮችን ተመለከትን? ይሄ አነጋጋሪ ነው። ወዲሁም በኢትዮጵያውያን ላይ የደረሰ መሆኑ በተለየ ቅርበት እንድናየው ያደርገናል። በሌላ በኩል ደግሞ ሰው በመሆን ብቻ መታዘብ የሚቻል ይመስላል እነኚህ አደባባይ የበቁ የቪዲዮ ምስሎች ሰውነትን ብቻ የሚጠይቁ በጣም የሚያሳዝኑ ዘግናኝ ድርጊቶች ሲፈጸሙ ተመልክተናል ያ በቁጣ ያነሳሳቸው አደባባይ የወጡበትን ዘግቡ ሰንብተናል እንግዲህ እነኚህ ዘገባዎች ላይ ሆነን ያየናቸው ነው ከቅርብ ሩቅ እንግዳችንን ጀምር ትዝታ ምን ታዘብሽ እኔ አሉላ እንዳልከው እንደው ከእኛም ወጣ ብሎ አድማጮቻችን በተለያየ በስልክምት በኢሜይልም በሚያደርሱን መልእክት ኢትዮጵያውያን ላይ በሳውዲ አረቢያ የደረሰው እጅግ ሰቅጣጭ መሆኑን ሁላችንም የምንገነዘበው ነው። ለመግለጽ እንኳ እንደሚያዳግት ነው። አድማጮቻችንም ሲገልጹልን የነበረው እጅግ እጅግ አሳዛኝ ነው። በሌላ በኩል የሚገርም ነገር ነው። አንድ የተለመደ አባባል አለ። ኢትዮጵያውያን ሲጠቁ ከውጭ ሲጠቁ የውጭ ስልህ እንግዲህ አሁን ይታወቀልኝ የሳውዲ አረቢያን መንግስት እንደ ጠላት ወይንም ሕዝቡን እንደ ጠላት አይቼ ሳይሆን ከውጭ ሲጠቁ እንዴት እንደም ጥቃት እንዴት እንደማይወዱ እንዴት እንደሚተባበሩ የገለጸም ሁኔታ ነው። ምክንያቱም ወጣት፣ ሽማግሌ፣ ሴት፣ ወንድ ሳይል ከሃይማኖትም ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ሁሉ ወጥቶ በቁጣ ስሜቱን የገለጸበትና ይሄ መሆን እንደሌለበት ኢትዮጵያውያን ጥቃት መቀበል እንደማይችሉ ያሳወቁበት ነው። ይሄ አንድ ትልቁ ኢትዮጵያውያን ሊተባበሩ እንደሚችሉ በማንኛውም ጉዳይ ላይ ወደፊትም ቢሆን በማንኛውም ጉዳይ ላይ ተባብሮ ሊሰሩ እንደሚችሉ የተገለጸበት ነው። እንግዲህ መድረኩን በሙሉ እንዳልይዝ እንጂ ሌላም ደግሞ የታዘብኩት ነገር አለ እኔ የታዘብኳቸው ምናልባት ከተስታ ጋር እንዳይደራረብ እንጂ ቅድም ጠቅሰሻዋል ኢትዮጵያውያንን አንድ ማድረጉና ማስተባበሩን በጣም ተገንዝብ ያለሁ የምንም ጎሳ ወይም ብሔር ወይ እምነት እንኳን ሳይደባልቁ። ባለፈው ጊዜ እንደውም በአንድ ፕሮግራማችን የክርስትና ሁለት የኦርቶዶክስና የፕሮቴስታንት እንዲሁም ደግሞ የእስልምና አማኞች በአንድነት ተሰባስበው እኛ ኢትዮጵያውያን እኛ ኢትዮጵያውያን እያሉ ሲናገሩ በጣም ያ ነው ይሄ አንድነቱን ያጎላልኝ። ሌላው የእኔ ነገር እንግዲህ ሁሌ ምሳሌ ስጠቅስ ወደ ቤተ ክርስቲያን ነው የምሄደው። እንዳይገርማችሁ፣ አይገርማችሁም? ቤተ ክርስቲያን ውስጥ ካህኑ፣ ሰባኪው፣ አስተዋዋቂው ይሄን ነገር የሚገልጹት እምባ እየተናነቃቸው ነበር። የምእመናኑን ለቅሶ አትጠይቁኝ የእውነት እና ይገርማል። እንዲህ ስሜትን የፈነቀለ ነገር ከዚህ ቀደም በዛ ህዝብ ላይ አልሆነም ወይንስ ይሄ አዲስ ነው የሚለውን ነገር ዝም ብሎ በአእምሮ ይመላለሳል ነው በግሌም እጅግ በጣም ቅስም ሰባሪ ነገር መሆኑን ተገንዝቤያለሁ። እንግዲህ አልፎ ተርፎ እንደው ስለ ትብብር እናንሳ ከተባለ የኢትዮጵያውያንና የኤርትራውያን ወጣቶች አንድነት ወጥተው የሁለቱን አገሮች ሰንደቅ አላማ በአንድነት ይዘው ፖለቲካ ሌላ ነገር ነው። ነገር ግን በዚህ ጥቃት ላይ አብረን እንቁም ብሎ ማለት ደግሞ የትብብር ምልክት ነው ብዬ ነው ያሰብኩት። ብዙ ታበርከት ያሉት ህዝብቶችን ያሽ ይመስለኛል። ከዚህ ውጭም እንደ አንዳንዶችን ተቋቁመች ነበር። ሌላ እንግዲህ እዚህ አሜሪካ ድምጽ ራዲዮ ላይ ስለምንሰራ የሬዲዮ ጣቢያውም ሀሳብ ሆኖ መታወቅ የለበትም። የግል አመለካከታችንን ነው የምንገልጸው። ሰልፎቹን በምመለከትበት ጊዜ ሰልፉ ከማንኛውም ጊዜ ከአስራ ዘጠኝ መቶ ዘጠና ሰባቱ ምርጫ ወዲህ በጣም ህዝብ ፈንቅሎ የወጣበት ነው። ግን እንዲህ ቁጭ ብለህ በምታይበት ጊዜ እንደ ጋዜጠኛ አንተ ተሰላፊም ልትሆን ስለማትችል ስለ መልእክቱ ነው የምታስበው። ብዙ ጊዜ መልእክቱ መልእክቱ ምንድን ነው? ለሰልፍ በሚወጣበት ጊዜ ያንን ልትቃወም የሄድከውን በዚህ እንደ ምሳሌ ልንጠቀም የምንችለውን የሳውዲ አረቢያ ኤምባሲ ነው። ነገር ግን ይሄ ተሰላፊ በአሜሪካ መንገድ ላይ ነው የሚሄደው አሜሪካውያንንም በጉዳዩ ላይ ማስተባበርና ማሳወቅ በያዙት መፈክር፣ በሚያስተላልፉት መልእክት ወይንም ደግሞ ለእያንዳንዱ ሰው በሚያቀብሉት ደብዳቤ ምንድን ነው የደረሰው? ምክንያቱም የተቃውሞ ሰልፉ ዓላማ እንዲሁ ሄዶ መቆጣትና ቁጭትን ብቻ ማሳወቅ ብቻም ሳይሆን ሕዝብንም የተቀረውንም ተመልካቹንም ማስተባበርና ጉዳዩ አንድ ቦታ ላይ ፍጻሜ እንዲኖረው የውጭውን ኃይል ለብቻችን ነው የሚል ስሜት አለ። ነገር ግን ደግሞ ሌሎችንም ማስተባበር ሊያስገኝ የሚችለው ጥቅም በጉልህነት አላየሁትም። እሱን የመልእክቶቹ ይዘት ያን የሚስብ ያን የሚጋብዝ ሌሎችን ወደ አንቺ የሚጠራ ሌላ ቀርቶ ሲሆን የምታመለክችው የምታማርሪውም ኤምባሲም እንዲገባውና እንዲቀበለው ምሬቱን እንዲህ እስከ ማድረግ ድረስ ነው የምትፈልጊው፣ ያን ማሳየት ነበረበት ወይም እንዲያሳይ ይገባል ነው የምትይው? አዎ። ለምሳሌ አሁን ሁኔታው እንዳስቆጣን ቁጭታችንንም ወገናችንን መጠቃቱን ለማሳወቅ የምንፈልገውን ያህል ድርጊቱ እንዲቆም፣ ይሄን የፈጸሙ ለፍርድ እንዲቀርቡ፣ እንዲህ አይነት ነገር መፈጸሙ ደግሞ ተቀባይነት እንደማይኖረው ማሳወቅ አለብን። አንዳንድ የማይገቡ ዘለፋዎችን ከመናገር ይልቅ በግልጽ የሆነው ይሄ ነው። ኢትዮጵያውያኖች ተደበደቡ፣ ንብረታቸውን ተዘረፉ፣ ሴቶች ተደፈሩ የሚሉ መልእክቶች ሌሎችን ዞር ብሎ መፈክሩን እንዲያዩ ምንድን ነው ብለው እንዲጠይቁ ደግሞም የህብረቱ አካል እንዲሆኑ ያደርጋል ብዬ ነው። ጥሩ ነው። እኔ እንደው አሁን በአንቺ ባልሺው ላይ እኔም አሁን አንዳንድ ስብሰባዎች ሁላችንም ወጥተን ስንዘግብ፣ ሰልፎችን ስንዘግብ ለማስተላለፍ የማይመቸን ነገር ይገጥመናል። ይሄ እንግዲህ ተሰላፊዎች ወይም ሰልፉን ያዘጋጁት ሰዎች መልእክታቸው እንዳይተላለፍ ያደርጋል። ያ መልእክት በጨዋነት ባህልንም በማናጋ መልኩ ሰሚም ቢሰማ እንኳ ጸያፍ ነገር ሲሰማ አይ እነዚህ ዝም ብለው ነው እንዳይላቸው፣ ቀልብ ሰጡ፣ ጆሮውን ሰጡ እንዲያደምጣቸው የሚባሉት መፈክሮች አንተ ምናምንቴ ብሎ ከመዝለፍ በአግባቡ ምቲ በጣም ግልጽና ደግሞ በተለይ በእኛ ስራ በኩል ሁሉ የሚያጋጥመን ነውና፣ ይሄ ነገሩ ይገባኛል። ከቁጣና ከንዴት መሆኑን እረዳለሁ። መልእክቱ ላይ መልእክቱ ላይ ሚዲያው ምን ያስተላልፍልን ብሎ ማሰብ አለባቸው። ልክ ነው። መልክቱ ምንድን ነው? መልክቱ ነው እንጂ የሚተላለፈው። ለምሳሌ እንደ አሜሪካ ድምጽ ራዲዮ ያለ ዓለም አቀፍ ራዲዮ ጣቢያ ስድብ ሊያስተላልፍ አይችልም። መልእክቱን ነው የሚያስተላልፈው። ያ የተሰለፈው ሕዝብ ስራውን ትቶ ፈንቅሎ የወጣው ሕዝብ ምንድን ነው የሚፈልገው? ከዚህ ሁኔታ ያንን ግቡን ነው ማሳለፍ የሚፈልገው። ሌላው የገረመኝ ነገር የሰሞኑን ሰልፍ ከሺህ በላይ ኢትዮጵያውያን ወጥተው ወንድ ሲያጨናንቁ? የዚህ ሀገር ማገናኛ አውታሮች ለምን ትኩረት እንዳልሰጡት አልገባኝም። ወይ ከነሱ ቸልተኝነት፣ ወይም ደግሞ ከአዘጋጆቹ እነሱን አለመድረስ አላቅም። ግን ያን ያህል ያየሁት ነገር የለም። የተመለከትኩት ይህን ታዝቤያለሁ። እንግዲህ አዘጋጆቹ የሚከታተሏቸው ነጥቦች ይመስሉኛል። እንደው አንድ እናንተ ያላነሳችሁትን ዛ የታዘብኩትን ነጥብ ላንሳ ና ውይይታችን እንቋጫለን። በጥያቄነት የምንተዋቸው ነገሮች ይታዩኛል። አሁን ትዝታም አዲሱን ባነሳቸኋቸው ጭብጦች ውስጥ አንደኛ አንድ ዝግጅት ሲዘጋጅ ምንድን ነው ማድረግ የፈለግኩት ከውጤቱ ጋር መያያዝ መቻሉ። ብዙ ጊዜ ከውጤቱ ይልቅ ስሜቱ አይሎ ይመጣል። በእርግጥ ማስቆጣቱ፣ ግልብጥ ብሎ በቁጣ መነሳቱ ተፈጥሯዊ ይመስለኛል። ለወገን መቆርቆር፣ ወገን ላይ የሚደርስ በደል ሊያስቆጣ ይገባል። ግን ምንድን ነው ይህን ሳደርግ ምን አይነት ግብ ነው የማገኘው ብሎ ከውጤቱ ጋር ለማዛመድና ና እነኛን አማራጮች ቅድም አዲሱ የምታነሳውን ይጨምራል። መልእክቱን የሚያደርስ አድራሽም ትፈልጊያለሽ እኮ የመገናኛ ብዙሀኑ መጋበዝም አንድ ዘዴ ነው። እነሱን የሚስብ ነገር ይዞ መምጣቱ የሚታይ ነገር፣ አንዳንድ ጊዜ ለመገናኛ ብዙሀን ጆሮና አይን ቅርብ የሆኑ አቅጣጫዎችን መከተል ምኮ እንደ ዘዴ ይታሰባል። እና አጋሮችን ማበርከት አጋዦችን መጋበዝ ጥሩ ዘዴ ይመስለኛል። ምናልባት ሌላ ጊዜ ከቁም ነገር የሚጣፍ ከሆነ የሚነሳ ነጥብ ይመስለኛል። እኔ የታዘብኩትን አንድ ነገር ላካፍላችሁ። በዝግጅቱ ላይ በጣም ቁጥሩ የበዛ ህዝብ ነው የተመለከት ነው በዛ ዝግጅት ላይ ወጣቶች አሉ፣ አዋቂዎች አሉ፣ ሴቶች አሉ። ከሌላ ጊዜ በጣም በተለየ ነፍሰ ጡሮች አይቻለሁ። የህፃን ልጅ ዛ የመጣች በዘገባችን ያካትት ነው ቃለ ምልልስ ነበረ ብዙ ሰዎችን አይቻለሁ። ገረመኝ። አንድ ወጣት የሳውዲን ባንዲራ ይዞ መጣ። በጣም ስብስብ ባሉበት ቦታ ሌላ ጊዜ በመካከለኛው ምስራቅ የምናየውን አይነት ድርጊት ይመስላል። ወጣቱ ባንዲራውን አነጠፈው መሬት ላይ ላይ ቆመበት። ቁጣውን መግለጽ በሚፈልግበት መጨረሻ መንገድ ለማድረግ ለማሳየት የፈለገ ይመስላል ከአዘጋጆቹም በኩል ይመስላል። ሌሎችም በዛው አካባቢ የነበሩ ደግሞ ጠጋ ብለውት ለምን ይህን አደረክ ብሎ ይጠይቀዋል አንዱ። እነሱ ሰንደቅ ዓላማችን ላይ አይደለም ሰዎቻችን ላይ ወገኖች ላይ ይህን አድርገዋል ብሎ ወጣቱ በቁጣ ይመልሳል። በኋላ ያኛው የጠየቀው ወጣት ደግሞ የለም እነሱ ይሄን እናደረጉ እኛ ግን የእነሱን መንገድ መከተል የለብንም። የሚለዋል ምልልሳቸው በጣም ይማርካል። ሁለቱም የራሳቸው ጠንካራ መከራከሪያዎችን አቀረቡ። በኋላ ሰውን መበራከት መሰባሰብ ጀመረ። ለእኔ ትክክለኛው መንገድ ይሄ ነው፣ ይህ አይደለም ለማለት አይደለም። ከታዩ ከዚህ ቀደም ያላየሁት አይነት ድርጊት ነው የተመለከትኩት። ሊያነጋግር ይችላል። አድማጮቻችን በያሉበት ሊነጋገሩ ይችላሉ። ያን ታዝቤ ያለሁ የበለጠ ሊያዋይ የሚችል ነው። የዛሬን እዚህ ላይ እንቋጭና ደግሞ በሚቀጥለው ጊዜ ይሄን የሬዲዮ የክብ ጠረጴዛ እኔ ጋር ክብ ነው ቀጣይነት እናካሄዳለን። እናመሰግናለን። ቋሚ ደንበኛችንም እንዳጠፊ ስጥልኝ ጊዜ አድማጮች በየአስራ አምስት ቀኑ ይጠብቃሉ ይሄንን እኔ የክብ የምለውን ጠረጴዛ ውይይት እንዳናስታጉል። ጠረጴዛው ቅርጹ ቢቀያየርም አስራ አምስቱን ቀን ጠብቆ መደበኛ እንዲሆን እንሞክር። መልካም፣ አሁን የቀረን የስንብት ዜማ ብቻ ነው። ከማጠቃለያ ዜና በኋላ እንመለሳለን። እስከዚያው ግን